Voice of America. ገዢው ፓርቲ ኢህአዴግና አስራ ስድስት ተቃዋሚ ፓርቲዎች ሊጀምሩት የተወሰነው ድርድር የመስጠትና የመቀበል መርህን የማያሟላ በመሆኑ ድርድር ሊባል አይችልም ሲሉ ሁለት ምሁራን ተችተውታል። ጽዮን ግርማ በአዲስ አበባ ዩኒቨርሲቲ የቀድሞ የፍልስፍና መምህሩን ዶክተር ዳኛቸው አሰፋንና በአዲስ አበባ ዩኒቨርሲቲ የሕግ መምህሩን አቶ ሙሉጌታ አረጋዊን አነጋግራ ተከታዩን ዘገባ አጠናቅራለች። ከወራት በፊት ተጀምሮ የተጠናቀቀው የገዢው ፓርቲ ኢህአዲግና የ16 ተቃዋሚ ፓርቲዎች ቅድመ ድርድር በነገ ዕለት የሚካሄደው የአጀንዳ ቅደም ተከተል ከተጠናቀቀ በኋላ ወደ ዋናው ድርድር እንደሚገቡ ተገልጿል። በአዲስ አበባ ዩኒቨርሲቲ የፍልስፍና መምህር የነበሩትና በኢትዮጵያ ፖለቲካዊና ማህበራዊ ጉዳዮች ላይ በመጻፍና አስተያየት በመስጠት የሚታወቁት ዶክተር ዳኛቸው አሰፋ በመጀመሪያ ጉዳዩን ድርድር ብሎ መጥራት ተገቢ አይደለም ይላሉ። ሂደቱን በምናይበት ጊዜ አስተላለፋቸውንና የቀረቡ በሚያካሂዱ ሁኔታ በምናይ ጊዜ ኢህአደግ በእርግጥም ኢህአደግ ነው የቀረበው እዛ ላይ። ተቃዋሚዎች ግን ለሌ ተቃዋሚዎች አይደለም ድርድር። ይኸው ልንገርሽ ይህን የፖለቲካ ሀሆ የሚያቅሳቃል ድርድር ሁለት የተቀራረቡ ሀይሎችን ይጠቁ። አንተ ይህን ስትሰጠኝ እኔ ይህን ንሰጠል። አንተ ይህን በምታደርግበት ጊዜ ይህንን አደርጋለሁ። ድርድር እንዴት ነው? እንደዚህ አይነት በጣም ነው በቃ፣ ያልተቀራረበ ሚዛን የያዙ ሰዎች ድርድር ነው። ውይይት ማለት ይቻል ይሆናል። ለዛውም እኔ አቋሜን ግልጽ አድርጌያለሁ፣ በጽሁፍም ከዚህ በፊት ዛሬም እነግርሻለሁ። ይሄ ዛው ምንም አይነት የኦፖዚሽን ፓርቲ አላይ። ዶክተር ዳኛቸው ሀሳባቸውን ከተረት ጋር አስተሳስረው ይቀጥላሉ። አንድ ወጣት ልጅ እኔ በጣም የምወደው ሰው ጥሎኝ ስለሄደ እራሴን እገላለሁ ብላ በምትልበት ጊዜ ዘመዶቿ ወደ ስነ ልቦና ዶ ሐኪም ሲወስዱት መጀመሪያ የስነ ልቦናው ተመራማሪ የሚያደርገው ምንድን ነው እቺ ልጅ እንዲያደርጋት እውነት ፍቅር ነው ወይስ ፍቅር አይደለም ብሎ እንደሚጠይቅ አሁን ከኢህአዴግ ጋራ እንደራደራለን ብሎ የቀረቡትንም ሰዎች የፖለቲካ ሰዎች ነን የምንል ሰዎች እውነት እነኚህ ተቃዋሚ ናቸው ወይ ተቃዋሚ አይደለም ብለን መጀመሪያ ላይ መፈትሽ አለበት። ስንፈትሽ ደግሞ አይደል እቅጩ ይሄ ነው። ዶክተር ዳኛቸው ድርድሩንም ተደራዳሪዎቹንም ያጣጥላሉ። በድርድሩ የሚሳተፉ ፓርቲዎች ከኢህአዴግ ጋር በሚኖራቸው ድርድር ሀገራዊ ያሏቸውን አጀንዳ በማቅረብ ቅድመ ድርድሩን አጠናቀዋል። የህግ መምህሩ አቶ ሙልጌታ አረጋይ በበኩላቸው የቱንም አይነት አጀንዳ ቢያቀርቡ የሰጥቶ መቀበል መርህን የሚያሟላ ባለመሆኑ ድርድር የሚለውን ማስፈርት አያሟሉም፣ ይላሉ። ድርድር ሲባል የሚገባል ሁለት ወይም ከሁለት በላይ የሆኑ ወገኖች ተገናኝተው አንዱ አንዱ የሚፈልገው ነገር ኖሮ ፈላጊ የሚፈልገውን ነገር ለማግኘት ጥረት የሚያደርግበት መድረክ ወይም ሂደት ነው። ነው እና ኢትዮጵያ ውስጥ ያለው በአንድ በኩል ተቃዋሚዎች አሉ፣ በሌላ በኩል መንግስት አለ። ሰው በመንግስትና በተቃዋሚዎች መካከል ድርድር አለ ከተባለ መንግስት ከተቃዋሚዎች የሚያገኘው ነገር አለ ማለት ነው። ተደራድሮ ተጨቃጭቆ የፈልገው ነገር ተናግሮ እሱን እንደምንም አሳምነው ወይም ምነው አስገድዶ በውይይት ማግኘት የሚፈልገው ነገር አለ ማለት። በአንጻሩ ደግሞ ተቃዋሚዎች ከመንግስት እንደዚሁ ማግኘት የሚፈልጉት ነገር ሲኖርና እንካ ስጠኝ ሰጥቶ መቀበል አይነት ነገር ያለበት ነው። እኔ ድርድር የሚገባኝ፣ እዚህ ላይ ግን ከመንግስት ባለስልጣናት ሲነገር የምንሰማው መጀመሪያ ድርድሩ ካለፈው በኦሮሚያ ውስጥ ካሄደው ተቃውሞ ጋር አያያዝም ነው የሚለው ፣ ሁለተኛ ደግሞ ለምንድነው ታዲያ ድርድር ያስፈለገው ሲባል እኔ እንደሰማሁት አንድ ባለስልጣን ሲናገሩ የፖለቲካ ምህዳሩን ወይም ስፔሱን ለማስፋት ነው የሚል ማብራሪያ ነች። እና ይህም ቢሆን የፖለቲካ ስፔሱን የማስፋት ስርዓት ፍላጎት ካለው መንግስት ከተቃዋሚዎች ጋር ለመነጋገር እንደፈለገ ግልጽ አይደለም። ምክንያቱም መንግስት ማስፋት ከፈለገ ማስፋት ይችላል። ሰው ከተቃዋሚዎች ጋር ለምንድነው መንግስት የሚያካሄደው ንግግር ድርድር ማለት የሚፈልገው የሚለው ጥያቄ በእውነቱ የኔም ጥያቄ መጨራሽ መመለስ ያልቻልኩት ጥያቄ እና ይሄ ድርድር ነው የሚል እምነት የለኝም። ውይይት ነው እንኳን እንዳይባል ተቃዋሚዎች መንግስት የማያውቀውን አዲስ ነገር ሊነግሩት የሚችል አይመስለኝም። በየሚዲያውም ተወራ እየተባለ የሚሰማው አዲስ ነገር አይደለም፣ የነበረ ነው። ተቃዋሚዎቹ እያቀረቧቸው ያሉ ችግሮች አዲስ ችግሮች አይደሉ፣ የቆዩ ናቸው። መንግስት ያውቃቸዋል። ስለዚህ መንግስት እነዚህን ችግሮች መፍታት ከፈለገ ከተቃዋሚዎች ጋር መደራደር ያለበት እና በእውነቱ በበኩሌ በጣም ግራ የሚያጋባ ነገር ነው። ዶክተር ዳኛቸው በበኩላቸው ድርድር በሚል የተጀመረው እሳት ለማጥፋት ነበር ይላሉ። ድርድር ወይም ውይይት የተመረጠበት ያኔ በህዝብ እንቅስቃሴ ግፊት ነበር የመጣው። አሁን የህዝብ እንቅስቃሴ ትንሽ ከበረደ በኋላ እንደ አንዴ ቃል ሰጥተናል ለማለት ነው እንጂ ከቁም ነገርም የተቆጠረ አይደለም። እዚህ ውስጥ አዲስ አበባ ስለ ኢትዮጵያ በሙሉ ላወራ አልችልም። ማንም ሰው ይህንን በአትኩሮት ሲሪየስ ነገር እየተካሄደ ነው ብሎ የሚል ሰውን ያገራል። ቲያትሪክስ ነው፣ በቃ ቲያትር ነው። ዝም ብሎ ኦፖዚሽኖች እንደዚህ አሉ እንደዚህ፣ በዚህ ላይ እንዋያለን ተባለ ምናምን ዶክተር ዳኛቸው አያይዘው ሀገሪቱ በአስቸኳይ ጊዜ አዋጅ ስር በኮማንድ ፖስት እየተመራች ሰዎች የመናገር ነጻነታቸው ታፍኖ የተወሰኑ ሰዎችን ብቻ መርጦ በመወያየት ድርድር ማለት በሀገሪቱ ውስጥ የተፈጠረውን ችግር ለማሻሻል ፍላጎት እንደሌለ አመላካች ነው ይላሉ። አቶ ሙልጌታ አረጋዊ በበኩላቸው በጊዜያዊነት በሚታወጅ አስቸኳይ ጊዜ አዋጅ ላይ እንኳን እንደማይደራደር ከገለጸ ገዢ ፓርቲ ጋር እየተነጋገሩ እንዴት ድርድር ማለት ይቻላል ሲሉ ይጠይቃሉ። አንድ የመንግስት ወክለው የሚደራደሩ ወይም የሚከራከሩ ባለስልጣን ምንድን ነው ያሉት? ለምሳሌ አንዱ አጀንዳ የኢህአዴግ በኩል ተቀባይነት ያላገኘ አጀንዳ ምንድነው? የአስቸኳይ ጊዜ አዋጁን ግን ለድርድር አናቀርበውም ሁላ ሲባል አሁን ሎክ ድርድር ስትቀርብ ለድርድር የሚቀርቡ አጀንዳዎች መምረጥና ተደራድሮ ኮንሴሽን መስጠት የተለያዩ ሁለት ነገሮች እና የድርድር ፕሪንስፕል የሚያሟላ አልመስለኝም። ምልሽ ስትደራደሪ የተለያዩ ተደራዳሪዎች መደራደር የሚፈልጉትን ጉዳይ ያቀርባሉ። ከዛ በድርድሩ ውስጥ አይ ይሄ ጉዳይ አንቀበለውም እንቀበለዋለን ተብሎ ጣላል ወይም ተቀባይነት ያገኛል እና ምን ማለት ነው? በመንግስት በኩል ድርድር እንኳን ቢኖር መንግስት በሚገባ መንገድ ተዘጋጅቶ እየቀረበ እንዳልሆነ የሚያሳይ አንዱ ማሳያ ነው እንጂ አሁን መንግስት የአስቸኳይ ጊዜ አዋጁን እናንሳ ወይስ አንድ አንሳ የሚለው ጥያቄ ያን ያህል ከባድ ጥያቄ ሆኖ መቅረብ የነበረበት አልነበረም። ምክንያት ጊዜያዊ ነው ሲጀመር አስቸኳይ ጊዜ አዋጅ ባይ ዴፊኒሽን ዘላለማዊ አይደለም፣ ጊዜያዊ ነው። ጊዜያዊ ነገር ላይ እንኳን መደራደር ፈቃደኛ ካልሆነ መንግስት በጣም ዘላቂ የሚባሉና ሕገ መንግስታዊ ሕገ መንግስትን መለወጥ ሁላ የሚያስፈልጉ ነገሮች ላይማ እንዴት ነው የሚወያየው? ስለዚህ እንኳን ለድርድር ለውይይት እንኳን ፈቃደኝነት ያልታየበት ድርድር ተብሎ የተጠራ ስብስብ ነው የሚመስለኝ። እኔ በሌላ በኩል በኢህአዴግና በተቃዋሚ ፓርቲዎች መካከል የአጀንዳ ቅደም ተከተል ማስያዝ ከተጠናቀቀ በኋላ ድርድሩ እንደሚጀመር ተገልጿል። ገዢው ኢህአዴግና አስራ ስድስት ተቃዋሚ ፓርቲዎች ሊጀምሩት የተወሰነው ድርድር የመስጠትና የመቀበል መርህን የማያሟላ ነውና ድርድር ሊባል አይችልም በሚል የቀረበውን ትችት በድርድሩ ውስጥ ተሳታፊ የሆነው የመላ ኢትዮጵያ አንድነት ድርጅት መኢአድ እንደማይቀበለው አስታወቀ። ፓርቲው ካቀረባቸው አጀንዳዎች ሊቀርብ የሚችል ምን የተሻለ አጀንዳ አለ ሲሉ የፓርቲው ዋና ጸሐፊ ይጠይቃሉ። ካቀረብናቸው አስራ አምስት አጀንዳዎች ውስጥ በሀገር ደረጃ የፖለቲካ እስረኞች ይፈቱ የሚለውና የአስቸኳይ ጊዜ አዋጁ አጀንዳ ብቻ ናቸው ውድቅ የተደረጉብን ብለዋል። ጽዮን ግርማ የፓርቲውን ዋና ጸሐፊና የህዝብ ግንኙነት ኃላፊውን አቶ አዳነ ጥላሁንን አነጋግራለች። አቶ አዳነ ጥላሁን፣ በትላንትናው ምሽት ያስተላለፍነው ፕሮግራም ነበረ። የፕሮግራሙ ይዘት ምንድን ነው? ገዢው ፓርቲ ኢህአዴግ እና አስራ ስድስት ተቃዋሚ የፖለቲካ ፓርቲዎች የሚሳተፉበት ድርድር ቅድመ ድርድር አጀንዳ ቀረጻው ተጠናቆ አሁን ወደ ዋናው ድርድር ሊገቡ ነው። እዛ ላይ ሁለት ምሁራን አነጋግረን ነበር። ምሁራኖቹ የፍልስፍና መምህሩ ዶክተር ዳኛቸው አሰፋና የሕግ መምህሩ አቶ ሙልጌታ አረጋዊ ናቸው። ጠቅለላ አድርገን እነሱ የሰጡትን ሀሳብ ስናየው ድርድር ለማለት አይቻልም፣ መስፈርቱን አያሟላም። የድርድር መስፈርት የሚል አንስተዋል። ምክንያቱም በኢህአዴግ በኩል አቅሙ ጠንከር ያለ ነው፣ ነገር ግን የሚሳተፈው የተቃዋሚ ፓርቲዎች በኩል ለድርድር የሚያበቃ ሰጥቶ መቀበል መስፈርትን የሚያሟላ አይደለም ብለዋል። እና ቅሬታ አላችሁ በትላንትናው ዘገባ ላይ ምንድን ነው ቅሬታችሁ? በመጀመሪያ ደረጃ ላይ ከመድህን ልነሳልሽ። እኛ የሰላማዊ ትግል ውስጥ ነው ያለ ነው፣ በተቃውሞ ጎራ ውስጥም ብንሆን። ስለዚህ የሰላማዊ ትግል መርሁ ከተቻለ ተቀራርቦ መነጋገር ነው እና በሀገር ጉዳይ ደግሞ ተቀራርቦ መነጋገር የግድለናል። ይህንን ደግሞ እስካሁን ድረስ እንጠይቅ የቆየ ነው ጉዳይ ነው ያለው። ውጤቱ ይፈጸምም አይፈጸምም፣ የህዝብን አጀንዳ አቅርቦ ማነጋገር እንደኔ ጥፋት አይደለም። ቅድመ ሁኔታ የሚቀመጥበትና አሁን የማይቀመጥበትን መለየት ላይ ነው። አሁን ብዙዎቹ የሚቸገሩት ከውጭም ከውስጥም ትናንት የሰማሁት ለምሳሌ እነ ገሌ ሳይፈቱ እንዴት ወደ ድርድር ገባችሁ የሚባል ብዙ በርካታ አስተያየት ነው የምሰማው። እነ ገሌ የሚባሉ ስም ለማስፈታትም እኮ ቅድሚያ ተቀራርቦ በመነጋገር እንጂ ማዶ ለማዶ ሆኖ የቃላት ወንጭፍ በመወራወር አይደለም እና ስለዚህ ከዚህ አንጻር ሲታይ እኛ አሁን በሰጥቶ መቀበል መርህ ደረጃ ላይ ኢህአዴግን እስከ እስከዛሬ ድረስ ወደ ድርድር ግባ ወደ ድርድር ግባ ስንጮሆነ የኖር ነው። አሁን ደግሞ እሱ እሺ ልግባ ባለበት ደረጃ ላይ በሞዳሊቲ ደረጃ ላይ ብቻ የምታቆሚ ነገር አይደለም። ይሄ ነው መርሁ። ምክንያቱም አንደኛ ኢህአዴግ እሺ በልም አይበልም፣ በእኛ በኩል መቅረብ ያለበት የህዝብ አጀንዳ ይዘን መቅረብ አለበት። የመቀበል አለመቀበሉ ጉዳይ የሱ ነው። ይቀበለው ተጠቃሚ እሱ ነው። ባይቀበለውም የሚጎዳው ስ እንጂ እኛ አይደለም። አቶ አዳነ፣ ስለዚህ ቆይ ልጨርስልሽ። ስለዚህ ገና ለገና አይቀበልም የሚል የነቢይነት መጥብ ተይዞ ጭፍን አመለካከት ይዘን ከድርድሩ እንውጣ ማለት ለእኛ የሚያስከድ ነገር አይደለም። አቶ አዳነ አንድ ጊዜ ግድ የለም መግባት አለብኝ እዚህ ጋ። ትላንትና ባቀረብነው ዘገባ ላይ አቶ አዳነ ሁለቱም ተወያዮች ፓርቲዎቹ ለምንገቡ የሚል ሀሳብ አላነሱም። ካነሱት ሀሳቦች ዋነኛው ድርድር የሚል ስያሜ ለመስጠት የሚያስችል አይደለም ምክንያቱም ሰጥቶ መቀበል የሚል መርህን የያዘ አይደለም። ኢህአዴግ ገና ከመጀመሪያው ለምሳሌ ጊዜያዊ የሆነ አስቸኳይ ጊዜ አዋጅን ላይ አልደራደርም ካለ እንዴት በዋና ሀገራዊ ጉዳዮች ላይ ይደራደራል ተብሎ ይታሰባል? አንድ ያነሱት እሱ ነው። ሁለተኛው ደግሞ ከአቅምም ደረጃ ኢህአዴግ እንደ ሰጪና ነሺ ሆኖ ነው የቀረበው። በዚህ ጉዳይ ይደራደራለሁ፣ በዚህ ጉዳይ አልደራደርም እያለ ተቃዋሚ ፓርቲዎች ደግሞ ከሀሳባቸውን አጀንዳ ነው ያመጡት እንጂ ለኢህአዲግ የሚሰጡትም የሚነሱትም ወይም ኢህአዲግ ከእነሱ የሚቀበለውም የሚነሳውም የለም ድርድር የሚባለው መስጠት መቀበል ሲኖር ነው የሚል ነገር ነው ያነሱት፣ እና በሱ ላይ ያሉትን አስተያየት ይስጡ። ይኸውልሽ ይህንንም እኮ የምናውቀው አሁን ገና በጭፉኑ አሁን አይደለም ነው የሚልሽ። አንድ ምንድን ነው በነሱ የተነሳው ምናልባት የተቃዋሚ ፓርቲዎች አቅም ከኢህአዴግ ጋራ ተመጣጣኝ ስላልሆነ ለኢህአዴግ የሚሰጡት የለም፣ ኢህአዴግ የሚቀበለው ላይኖር ይችላል። ስለዚህ ድርድር ማለት ሚዛናዊ በሆነ መልኩ ሁለት አቻ በሆኑና እኩል በሆኑ ደረጃ ላይ በሚለው ደረጃ ላይ እንስማማለን። የሰዎቹ አባባል ግን ከዛ እንትን ያደረገ አይደለም። እኔ ለምሳሌ በቅሬታ ደረጃ ላይ ላነሳልሽ የፈለኩት ቆይ፣ እኛ ለምሳሌ እንደ መያት አስራ አምስቱ አጀንዳ አቅርበናል። ከአስራ አምስቱ አጀንዳ አንድ ብቻ ነው እንትን ሪጀክት የተደረገብን አስቸኳይ ጊዜ አዋጅ በሚለው ደረጃ ላይ አልደራደርም የሚለው እና ይሄ በሀገር ደረጃ ላይ ላይ ፖለቲካ የታሰረ የፖለቲካ እስረኛ የለም የሚለውን ሪጀክት ተደርጓል። ከዛ ውጭ ያሉትን ግን የዲሞክራሲ መጥበብን አንስተናል፣ ተቀብሎታል እደራደራለሁ ብሎ የፀረ ሽብር አዋጅን ወዘተ ወዘተ፣ ያ ባለበት ደረጃ ላይ እነዚህን አጀንዳዎች ሙሉ በሙሉ ሪጀክት ባላደረገበት ደረጃ አድርገሽ ነው። ቅድም እኮ ነገርኩሽ፣ ኢህአዴግ ቢቀበለው ለራሱ ነው የሚጠቅመው፣ የማይቀበለውም ቢሆን የሚጎዳው እሱ ነው፣ እኛ አይደለንም። የህዝብ አጀንዳ ነው ይዘህ የቀረብ ነው። በህዝብ አጀንዳ ደረጃ ላይ ኢህአዴግ አልተቀበለም፣ ተቀበለ ማለት የምንችለው መጨረሻ ላይ ስንደርስ እንጂ በአሁኑ ደረጃ ላይ አደም። ሁለተኛ ትናንት ከተናገሩት ከምሁራኖቹ አንድ በጣም ቅር ያለኝ ነገር ሁሉንም ፓርቲ ተለጣፊ ነው ብሎ በጅምላ መፈረጅ በጣም በጣም ትልቅ ወንጀል ነው። እኔ ስለ ሌሎች ፓርቲዎች አላቅም። እኔ ስለ ራሴ ስለ ሚያር ፓርቲ ግን እስከ መጨረሻው ድረስ ምንም አይነት ተለጣፊነት እንደሌለው እኔም አውቃለሁ፣ ዶክተር ዳኛቸውም ያውቃል ትናንትና ይህንን ስም የሰጠን ማለት ነው። አቶ አዳነ አንድ ጥያቄ እዚህ ላይ ላክል፣ ምክንያቱም ያነጋገርናቸው ሰዎችና ትላንትና የተናገሩት ሀሳብ ስላለ እሱ ላይ ይዘን እሱን ጥያቄ ላክልና እናጠቃልለዋለን። ምንድን ነው አቶ ሙልጌታ አረጋዊ የሕግ መምህር ካነሱት ነገር ነጥብ አንዱ ተቃዋሚ ፓርቲዎቹ ካቀረቧቸው የመደራደሪያ አጀንዳዎች መካከል ኢህአዲግ የማያውቃቸው አይደሉም። ህዝቡ የሚያነሳቸው አጀንዳዎች ናቸው። የሚነሱት የህዝብ ጥያቄዎች የሚታወቁ ናቸው። ኢህአዲግ ማስተካከል ከፈለገ እነዚህ አጀንዳዎች ላይ ተቃዋሚዎችን ጠርቶ እንደራደር ሳይሆን ማለት ያለበት ማስተካከል ነው ያለበት። ከሱ በላይ ግን ትልልቅ አጀንዳዎች ለድርድር ወይም ለውይይት ወይም ደግሞ ለሌላ ነገር የሚያስፈልጉ ትልልቅ አጀንዳዎች አልተነሱም ወይም ደግሞ አልቀበላቸውም ብሎ አልፏቸዋል የሚል ነገር አንስተዋል። እና እሱንስ እንዴት ያውታል? የሚገርምሽ ነገር ኢህአዴግ እነዚህ እንዲፈልግ ይፈጽማቸው ነበር አይፈጽማቸውም የሚለው ለእኔ ውሃ የማይቆጥር ምክንያት ነው። አንድ ሁለተኛ ከእነዚህ የበለጠ እስኪ ምንድን ነው የህዝብ አጀንዳ ያለው? የዲሞክራሲ መድረክ ጠቧል። የህዝብ ነጻነቱ ታፍኗል። በጠረ ሽብር ህግ እና አዋጅ እየታፈሰ መከራውን እያየ ነው ከዚህም ባዝ ተርፎ የታክስ ህግ ዙሪያ ላይ ችግር አለ። አሁን አዲስ አበባ ህዝቡ እያለቀሰ ነው ያለው። የፍትህ ህጋችሁና አዋጃችሁ ልትፈተሽ ይገባል፣ ወዘተ ወዘተ የሚሉ አጀንዳዎች ይቀርባል። ከዚህ የተሻለ ሌላ ምን አጀንዳ አለ? እንግዲህ እንደ ሰላማዊ ትግል እንደ ድርድር ከገባች ማለት የመንግስት ስልጣን ህልጋት ይሄ በእርግጥ እሱም ልቀጥበት ወም ይለቅ አይደለም። የምርጫ ህጉን እሺ አሻሽላችሁ በምርጫ ግቡ የሚል ስለሆነ ከዚህ ውድ እኔ ከቀረቡት ከነዚህ አስራ ሁለቱም በያቸው አስራ አምስት ይሄ አጀንዳዎች የበለጠ የህግ አጀንዳ ምንድን ኖሮ ነው ይሄን ያህል ይሄ መሆን አለበት ይሄ መሆን የለበትም የሚባለው። እሺ አቶ አዳነ ጥላሁን በጣም እናመሰግናለን። የመያድ ፓርቲ ጸሐፊና የህዝብ ግንኙነት ኃላፊ ጉዳዩ እንግዲህ እንዳሉት ወደፊት የሚቀጥል በመሆኑ እኛም ሌሎች ያነጋገርናቸውን ምሁራንም ሌሎችንም ሰዎች ጋብዘን እርሱም የሚሳተፉበት ውይይት አዘጋጅተን በጉዳዩ ላይ ተመልሰን እንመጣለን። ለዛሬ በጣም አመሰግናለሁ። በጣም አመሰግናለሁ።